ህዋት ትላንት ሌሊት ወደ ባህር ዳር የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢትዮጵያ አየር ሀይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ አስታወቁ። ሮኬቶቹ ከየት እንደተተኮሱ እናውቃለን ያሉት ዋና አዛዡ ያረፉትም በገበሬ ማሳ ላይ ነው ሲሉ ለአሜሪካ ድምጽ ተናግረዋል። እንደ ሜጀር ጄኔራሉ ገለጻ በህወሓት እጅ የነበሩ ሮኬቶች አየር ኃይሉ ከዚህ ቀደም ባካሄዳቸው ድብደባዎች ወድመዋል። ህወሓት አሁን የተኮሳቸውም በኮንትሮባንድና በተለያየ መንገድ ያስገባቸውና በየጉድጓዱ የደበቃቸው ናቸው ብለዋል። የኢትዮጵያ አየር ኃይል እየወሰዳቸው ባሉ እርምጃዎች ሲቪሎች ተጎድተው እንደማያውቁ የገለጹት ዋና አዛዡ ህወሓት በዚህ ረገድ የሰነዘራቸውን ውንጀላዎችም አጣጥለዋል። የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳን በስልክ ያነጋገራቸው እስክንድር ፍሬው ነው። ትላንት ወደ ባህር ዳር የተተኮሱትን ሮኬቶች በተመለከተ ከሚያብራሩበት ይጀምራሉ። ትክክል ነው። ከምሽቱ ሰባት ሰዓት ከምናምን አካባቢ ስምንታ ወይም ደግሞ ጽንፈኛ ኃይሉ ረዥም ጊዜ ሲዘጋጅበት ስለነበረ ከደበቀው ቦታ ወደ ህዝብ ተተኩሷል ሁለት ሮኬቶች እነኚህ ሮኬቶች ወደ አውበ ቦታ ላይ ደርሰን ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ቴት አካባቢ እንደተተኮሱም እናውቃለን። ስለዚህ አሁን ባለው እንደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንችላለን የሚል አመለካከት አለን። የደረሰ ጉዳትም የለም፣ አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይህን ያለኝ መረጃ እነዚህ ሮኬቶች ከዚህ ቀደም በሰሜን ዕዝ ስር የነበሩ ናቸው። ከየት የመጡ ናቸው? ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ። በትክክል እኛ ባለን መረጃ ሁሉንም እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነዚህ ለረጅም ጊዜ ሲዘጋጁ ስለነበረ በየጥሻው በየጉድጓዱ ውስጥ በኮንትሮባንድም በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓድ ውስጥ እየጠቆሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጠፍተናቸዋል። እነዚህ ግን ለዚሁ ስራ ሲዘጋጁ ስለነበረ ለረዥም አመታት ሳይታወቅ በየቦታው የደበቋቸው መሆኑን ማ ማየት ይቻላል። ጀነራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰዎት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በእስካሁኑ የአየር ጥቃት። ይህ ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የእርዳጅ አፈጻጸም ስነ ስርዓት ያለን፣ ህግ ያለን፣ በህግ የምንተዳደር ፓይለቶቻችንም፣ ሁላችን ስንመራ፣ ፓይለቶችም ሲዋጉ የራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት የእምነት ቦታዎች ከፍተኛ የሆነ ጥንቃቄ ነው የሚደረገው። ለዛም ሲባል ነው እስከዛሬ እነኚህ የጽንፈኛ አመራር መምታት ስላቃተን አይደለም ወይ ወደ ቤተክርስቲያን፣ ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩ ለምሳሌ አሁን እነሱ በየማታ ወጥቶ መግለጫ የሚሰጡበት ድምጸ ወያኔ፣ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው የት እንዳሉም እናውቃለን። ኮኦርዲኔሽናቸውን እናውቃለን። ነገር ግን እነኚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ ዘራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው እንደር አለበት ህዝብ አለበት ብሎ ካመኑና ካልመሰላቸው ከሁለት ሶስቴ መሳሪያ እንደጫኑ የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮኸው ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው የሚገልጸው። ለምሳሌ ባለፉት ሀያ አራት ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ። በእርግጥ አሉ አሉ አሁንም እንደቀጠለ ነው። ትናንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያው ራስ ላይ በብዛት አጠፍተናል። ነዳጅ ዴፖዎች፣ የመሳሪያ ማከማቻዎች አጠፍተናል። አሁንም ግን ሊቀሩ ይችሉ ጠላት ይጠቀምበታል የምንለውን ጥንቃቄ አድርገን። እየመጣን ነው ያለ ነው። አሁኑ በአሁኑ ሰዓት እንኳን ህወት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙንና ሰዎች መጎዳታቸውን የገለጸባቸው አሉ። እና ምንድን ነው በዚህ ላይ ያለውት አስተያየት በት ይሄ በፍጹም ከእውነት የራቀ ነው። እዛ አካባቢ አመራሩ ተደራጅቶ ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ በተሞላበት ነው ያጠቃ ነው። የት አካባቢ ማለት ነው? እዛ አካባቢ ሲሉ ከመቀሌ ዳገቱ ላይ ከዩኒቨርሲቲ ወደ ዳገቱ መውረጃው ላይ ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው ለዛ ነው ያጠቃነው። ግን በእኛ ባደረግነው ጥቃት ግን አንድም አንድም በእርግጠኝነት መናገር ይቻላል አንድም ሰው አልተጎዳም። ምናልባት እዛ አካባቢ ጁንታው አመራር ተጎድቶ ሊሆን ይችላል። እሱንም እነሱን እንደ ህዝብ አንቆጥራቸውን። ለወደፊትም ይቀጥላል። ስለዚህ እዛ እሱንም በጥንቃቄ ጥንቃቄ በተሞላበት ነው ያጠቃ ነው። በአሁኑ ሰአት እንኳን ጁንታው የት እንዳለ በደንብ ብሎ የምናቀውኛ ግን በዚህ የተካኑ ስለሆኑ ህዝብ ውስጥ ገብተው ቁጭ ስለሚሉ ህዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው። አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህዋት በኩል ተሰንዝሯል። ሰሞኑን ከህዋት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድን ነው በዚህ ላይ የእርስዎ ምላሽ ጄኔራል? እኛ በሶስት አቅጣጫ ነው ጠላትን የምናጠቃው። እነሱ በዚህ በውሸት የተካኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ሚሳይል ነው። ሶስተኛው በዚህ ሁለት አመት ተኩል ከተገነቡት አቅሞች እና ትልቅ አቅም ከገነባናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ትጥቁንም ታጥቀን ከዚሁ ከማዕከል ከማዕከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም፣ ሌላ ሀይልም የለም። በራሳችን በገነባ ነው አቅም ነው። ጠላትን እየደመሰስ ነው ያለ ነው። ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ፣ እንግዲህ ሰሞኑን ደግሞ በሌላ መረጃ ቃለ መጠየቅ እንደምናደረግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። ና ስለ ደወላቸው እስክንድርንና እንግዳውን እናመሰግናለን። በሌላ በኩል ወደ ባህር ዳር የተተኮሱት ሮኬቶች ጉዳት አለማድረሳቸውንና ያረፉትም ማሳ ላይ መሆኑን የዓይን እማኞቹ ለአሜሪካ ድምጽ አረጋግጠዋል። በቦታው ለተገኘችው ዘጋቢያችን አስቴር ምስጋናው አርሶ አደሮቹ የሰጡትን አስተያየት በአጭሩ እናስደምጣችሁ። አቶ ንጉት ካሴ ይባላለሁ። በትናንትና ሁለት ያው በሶስት ቀን የተከመረ ክምር ሁለት ክምሮች ነበሩ። ከዚያ ስምንት ሰዓት ላይ ያው የሆነ ተኩስ መነ ከባድ መሳሪያ ነገር ማለት ነው። ያን ስንሰማ እንደገና ከብት ቤት እንደተኛሁ ነበረ። ቀና ብዬ ሳይ የእሳት ምዝግዝግ ይመጣል። ከዛ የእሳት ምዝግዝጉ እየመጣ እያለ አሁንም ደግሞ ተኩስ ተጨመረ። ሶስት ጊዜ ነጩ እንደ ቀበሌ ግን አራት እኔ መሰለን ማለት አሁን የዋርካ ቀበሌ፣ የዛፍ ቀበሌ፣ የቤት ቀበሌ የሚባል አለ። አራት መሰለን ግን እኔ ሳዳምጡ ሶስት ነው። ከዚያ የተሊ ዘበኛ ነበሩ። ከዛ ምንድን ነው ስንል የሽፈራው ማሽላ ሰዓት በላው የምን ሰዓት ነው የጮሆ መሳሪያ በላው ሲለና ከዛ እየተሯሯጠ ቅድሚያ ባለቤቱ መጣ። እኔ እንኳ ወደ ኋላ ነው ከከትዬ መጥቼ የነበረ ያው እግሬ ነው መጥቼ የነበረ። ከዛ የከተማው ሰውም አንዳንዱ ባለሞተርም ቀድሞኛ አገኘሁትኝ ከዚያ ምንነትን አላወቁም። እስኪ ስሞትን ይንገሩኝ። የኔ ነው ሁንዳይ ነ ትናንትና ማታ የሆነውን እስኪ ይንገሩ። ከተኛሁበት እንቀልፍ እንደወሰደ ድብልቅ ሰጠው እኛ ዘወዴ ብንልብለ ምንም ነገር አላ ያገኘና ብንመጣ ግን አዝመራችን በልቶ አገኘን።